Africa's is DJ, DJ fat Woman 1 and 2. One love, Miss you. ሰላም ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዓርቡ ዓርብ የቀን ጠዴ ጋቢና ቪኦኤ ፕሮግራማችን ተጀምረዋል ማስተናግዳችሁ ዲዲዲዲዲዲዲዲጄ ቫቱ ነኝ አብራችሁ እንድትቆዩ በመጋበዝ እንግዲህ ፕሮግራሜን ጀምሬያለሁ በዛሬው ፕሮግራሜ ላይ ሙዚቃ ብቻ ነው የምናደምጠው የምናደምጠው ሙዚቃ ስለ ኢትዮጵያ ብቻ ነው ስለዚህ ስለ ኢትዮጵያ የተዜሙ ሙዚቃዎችን በሙሉ አዘጋጅቼላችኋለሁ። አብራችሁ እንድትቆዩ በመጋበዝ ፕሮግራሜን እንግዲህ የምጀምረው በፀሐየ ዮሐንስ ኢትዮጵያ በተሰኘ ሙዚቃው ነው። ፍክር ሳፎርታ የሰላምን ፍሬ ብትመግባት እጆቿን ዘርግታ ትማጸናለች አምላክ እንኳን ስማት አሳምረው መጨረሻውን ስጠን ሰላምን ስለሚኒ እጆቿን ዘርግታ የተባረከች መሬት የተቀደሰች ምድር የሰላም ደሴት አርጋት የተላበሰች ፍቅር የተመኘነው ይሁን፣ ጸሎታችንን ስማን፣ በሰላም አሳድረ በቸራኡ ለን በአማን ፈጣሪያችን፣ አልፋና ኦሜጋ ፍቅርን ስጠን ጸጋ፣ አባቴ ሆይ አልፋና ኦሜጋ ፍቅርን

ማድ ዙሪያ የፍቅሯን እንጎቻ ሲበሉ ተሻምተው የአገር ልጅ በፍቅር ተሳስበ ተሳስኖ የመኖሯን ባክል አታሳትናት ጌታ ሰላምና ደስታ አይራባት እንደግ ሀገራችን የሁሉም አድባርናት እምየኛናት ስትለምን አድማጮቻችን የምታደምጡት ከዋሽንግተን ዲሲ ስቱዲዮ 14 የሚተላለፍላችሁን ጋቢና ቪኦኤ የአርቡን የአርቡን ጋቢና ሙዚቃ ፕሮግራማችንን ነው ማስተናግዳችሁ። ዲጄ ፋሱ ነኝ። ፀሀዬ ዮሐንስን አደመጥን። ኢትዮጵያ አስተያየቶቻችሁን በቪኦኤ አማሪክ ፌስቡክ ፔጃችን ላይ ብትተውሉን ወደ እናንተ አደርሳለሁ። ዛሬ የምትተውልኝ አስተያየት ምን አይነት አስተያየት መሰላችሁ? ለኢትዮጵያ ያላችሁን መልካም ምኞት፣ ለኢትዮጵያ ያላችሁን ተስፋ፣ ለኢትዮጵያ ያላችሁን በቃ መልካም ነገር ሲከስል ጻፉበት፣ ጻፉበት፣ ጻፉበት እና እኔ አነበዋለሁ። በማስከተል ደግሞ ጃሉ ድንጋ ብዛችኋለሁ ወገን አለኝ we am my God I am in the organi si shan notte pazzo a ricazzi

che batte marte batte e shanka ijja's kama'ta kama's karamenes kama's karamen batta patro yamta's karini si kesa mai ma kanat sana yam's ttai tas I'll <laughs> lay. Walk an alley at a Mazachus, Jalunaber, reggae vibe, DJ Fats, Gabina VOA. You get a lad, Sletobiang the Alzheimer's Itopiano, Chu, you chuggled the rich reggae, Mizaflu. But I used to watch a red hot chili paper, semi barrier, rock band, Sletopez of Marsh, Ethopia, Ethopia, Ethopia. Mamaskatel, Megapazachung, you did to a Echiga, your Shabbat, Bounce, Gigi. Ethiopia your on with and I'll watch but positive vibe niggas I'm Harry Good vibes Friday let's go Soltare a vicino so ልጅ ጋዮ ሽባባን አደመጣችሁ የራበኝ ፍቅር ነው ትላለች እኛም የራበን ፍቅር ነው ምግብ አይደለም ምግብማ ሞልተዋል ብሎ ጥላሁን ገሰሰ ዘፍነዋል እኛ የራበን ፍቅር ነው ፍቅር ይብዛላችሁ ከዋሽንግተን ዲሲ ዲጄ ፋሱ ነኝ ድሮ ድሮ ህብረት ሪትር ላይ የሚከፈት ሙዚቃ ነበረ የቴዲ ታደሰ እና የኢትዮጵያን ጋራ ሸንተረር በቃ እምዬ ኢትዮጵያ ይበልልሽ ብሎ የሚለው ሱ ልጋብዛችኋ። አስተያየቶቻችሁንም ስጡኝ። በቪኦኤ አምሃሪክ ፌስቡክ ፔጃችን ላይ ዲጂ ፋቱ ጋቢላ ቪኦኤ ለስኮ ቴሪ ታደሰ፣ ቴሮስ ታደሰን አደመጥን። የኢትዮጵያዊ በጣም በጣም ሁላችን ስንሰማው ስናየው ያድግ ነው ሙዚቃ ነው። እንግዲህ በዚህ በአየር ሞገድ ከቪኦኤ ከዚህ ከዋሽንግተን ዲሲ እንግዲህ ያው ጉድ ቫይብስ ጥሩ ጥሩ ጥሩ ነገሮችን ወደ እናንተ እንልካለን። አሪፍ አሪፍ ሙዚቃዎችን የማስደምጣቸው ዲ ጄ ፋሱኔ ዛሬ በኢትዮጵያ ዙሪያ ነው የምናደምጠው ነዋ። የደበበ በጣም የሚገርም ዘፈናሉ ሀገሬን አረሳ ሚል እ ብድግ ብላችሁ ነው አይነ ቁጭ ብሎ ይሰማ ብድግ ብድግ ገዳማት የታቦታ ደብር ፋሲለደስ አክሱም፣ የታሪክ መሰከን መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሀውልታችን ሳይቀር አገሬ ሰው ፈራንዴን ነው አገሬ አፈሩ ረንዴን ነው አገሬ ወንዙ ፈራንዴን ነው ወፏ አራዊቱ ፈራንዴን ነው

نيمعرك نسعناتلي امنتمعتبيل ታሪክ መሰከ መስቀል፣ ጽላታችን፣ የእምነታችን ሚስጥር፣ ገዳማት፣ መስጊዱ፣ አውልታችን ሳይቀር ሀገሬ ሰው ራንዴን ነው፣ ሀገር ያፈሩ ራንዴን ነው፣ ሀገሬ ወንዙ ራንዴን ነው፣ ኮኮ አራዊቱ ራንዴና ታሪክ አብታም ወገን ይዤንን ያልረታም የሰው አገር አንገት ያስደፋም ኩራት ከብሬ ከልብ ያልጠፋም የእናት አባት ታሪክ ምስራቴ የእህት ወንድም የልብ ኩራቴ ኢትዮጵያዊውም ወገኔ ሀብቴ ጋሻ ክንዴ ድጋፍ ጉልበቴ እናቴ ናረሳም i

ከሀገር ዊናዶ ሳምበን ዋይ ደብብ አደመጣችሁ በፕሮግራማችን ዘና እያላችሁ እንደሆነ በምትሰጡኝ አስተያየት እዚህ ጋር አመለከታለሁ። ያደርግልን ብላል። ያደርግልን ሰብለ ነጋ ላይክ ዩ ጋይስ ብላላለች። እኛም ዊ ላይክ ዩ። ሌላ ደግሞ ማን ነው? ሀና ሀናን ሀናን ቆንጆ ደግሞ ሁሌ ሁሌ የምታዳምጠን በጣም ታማኝ የሆነች አድማጫችን ናት። ለሀገሬ ሰላም፣ ፍቅር፣ ብልጽግና እመኝላታለሁ። ኢትዮጵያ ለዘላለም ትኖር፣ ሁሌም ትናፍቀኛለች ብላለች። እኛም ትናፍቀናለች። ሌሎቻችሁም ብዙ እንግዲህ አስተያየቶቻችሁን ሰጥታችሁኛል። እናመሰግናለን። በጣም በጣም ጉድ ጉድ ቫይብስ ነው ወደ ኢትዮጵያ የምንልከው። እንግዲህ የመጨረሻው ሙዚቃ ላይ ደርሰናል። ሳስተናግዳቸው የነበርኩት ዲጄ ፋትሱ ነኝ። ፕሮዲሰሬ ሞክቢል እያብሮ ይሰኛል። ኢንጂነር ደግሞ ጀስትን ነው አብረው የነበሩት እስካሁን። ከዚህ ከስቱዲዮ አስራ አራት የምንሰናበትበትን ሙዚቃ አዘጋጅተናል። እሱም የማሚላ ሉቃስ ነው ኢትዮጵያ ላይ ይሰኛል። እሱም በመጋበዝ እሰናበታለሁኝ። መልካም ቅዳሜና እሑድ። ኢትዮጵያ ላይ የእናቴና የአገሬና ኮት ከቴ በላይ እስከ መቼ በሰው አገር ላይ ለሰቃይ i'm